አውሮፓና ጀርመን፣ ሰሜን ምስራቅ ጀርመን የምትገኘው የጀርመን ርዕሰ ከተማ በርሊን ትልቋ የጀርመን ከተማ ከመሆኗን በላይ ከ16ቱ የጀርመን ፌዴራል ክፍለ ግዛቶች እንዲሁም ከሶስቱ የጀርመን የከተማ ግዛቶች አንዷ ናት። የመንግስትና የጀርመን ምክር ቤት መቀመጫ በርሊን ከ3.5 ሚሊዮን በላይ ሕዝብ መኖሪያ ነች። ከአውሮጳ ከተሞች ደግሞ በህዝብ ብዛት ሰባተኛ ደረጃ ላይ ትገኛለች። የባህል፣ የፖለቲካ፣ የመገናኛ ብዙሀንና የሳይንስ ከተማ የምትባለው አለም አቀፏ ከተማ በርሊን የበርካታ ሀገር ጎብኚዎች መስህብም ናት። ከሁለተኛው የዓለም ጦርነት በፊት የጀርመን ርዕሰ ከተማ የነበረችው በርሊን ጀርመን ከተሸነፈችበት ከሁለተኛው የዓለም ጦርነት በኋላ ምስራቅና ምዕራብ ተብላ ተከፍላ ነበረ። ምስራቅና ምዕራብ ጀርመን ከተዋሃዱ በኋላ በርሊን እንደገና የጀርመን ርዕሰ ከተማ ከሆነች 26 ዓመት ሊሞላት ነው። ከውህደቱ በኋላ በጎርጎሮሳዊው ከ2001 እስከ 2011 በሶሻል ዲሞክራቶችና በግራዎቹ ፓርቲ ነበረ በርሊን የምትተዳደረው ከ2011 ምርጫ በኋላ ግን ሶሻል ዲሞክራቶችና ና የክርስቲያን ዲሞክራቶች ህብረት ፓርቲዎች ተጣምረው ሲመሯት ቆይተዋል። ካለፈው እሁዱ የበርሊን ምርጫ ውጤት በኋላ ግን አብላጫ ድምፅ ያገኘው የሶሻል ዲሞክራቶቹ ፓርቲ ከተማይቱን ከየትኛዎቹ ፓርቲዎች ጋር ተጣምሮ እንደሚመራት ገና አልለየለትም። ባለፈው እሁድ በተካሄደው የበርሊን ከተማ ምክር ቤት ምርጫ ሶሻል ዴሞክራቶች 21.6 በመቶ ድምፅ አሸንፈዋል። ይሁንና ውጤቱ ፓርቲው ከአምስት ዓመት በፊት ካገኘው ድምፅ በ6.7 በመቶ ያነሰ ነበረ። ላለፉት አምስት ዓመታት ከፓርቲው ጋር ተጣምሮ ከተማይቱን ያስተዳደረው የጀርመን መራሂተ መንግስት አንጌላ ሜርክል የሚመሩት የክርስቲያን ዴሞክራት ሕብረት ፓርቲ በጀርመንኛው ምዕጻር ሴዴኡ ደግሞ ከቀድሞ በአምስት ነጥብ ሰባት በመቶ ያነሰ ድምፅ ነው ያገኘው። ሁለቱ አውራ ፓርቲዎች የሁሉንም ትኩረት በሳበው የእሁዱ ምርጫ ካለፉት ምርጫዎች ያነሰ ውጤት ማምጣታቸው ብቻ ሳይሆን የግራና የቀኝ ጽንፈኛ ፓርቲዎች ከበፊቱ ምርጫ እጅግ የተሻለ ድምፅ ማግኘታቸው ማነጋገሩ ቀጥሏል። በዚህ ምርጫ የግራው ፓርቲ ካለፈው ውጤት በ3.9 በመቶ ብልጫ 15.6 በመቶ ድምፅ ሲያሸንፍ አማራጭ ፖለቲካ ለጀርመን የተባለው ሙስሊሞችንና የውጭ ዜጎችን የሚጠላው ፓርቲ ደግሞ ከምንም ተነስቶ 14.2 በመቶ ድምፅ አግኝቷል። ከዚህ ሌላ የአረንጓዴዎቹ ፓርቲ 15.2 በመቶ የነጻ ዴሞክራቶቹ ፓርቲ ደግሞ ስድስት ነጥብ ሰባት በመቶ አሸንፈዋል ከአምስት በመቶ በላይ ድምፅ ያገኙት እነዚህ ስድስት ፓርቲዎች ናቸው የበርሊን ምክር ቤት ውስጥ የሚገቡት ይህ የምርጫ ውጤትም አብላጫ ድምፅ ያገኘው የሶሻል ዴሞክራቶቹ ፓርቲ በጀርመንኛው ምህጻር ኤስፒዲ ከሌሎች ፓርቲዎች ጋር ተጣምሮ መንግስት ለማቋቋም የሚኖረውን ምርጫ ጠባብ አድርጎታል ይላሉ ጀርመን ለብዙ አመታት የኖሩትና የተማሩት የህግ ባለሙ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማይ ፍራሸዋ። በእርሳቸው አባባል አሁን ኤስፔዴ ከሌሎች ሁለት ፓርቲዎች ጋር ተጣምሮ መንግስት መመስረት የሚችልበት አማራጭ ብቻ ነው ያለው። ሶሻል ዲሞክራት አሁን ጥምር መንግስትን ለማቋቋም ብዙ አማራጮች የሉ። በአሁኑ ምርጫ የከተማዋ ፓርላማ ውስጥ ወደ ስድስት ፓርቲዎች ገብተዋል። ስለዚህ ሶሻል ዲሞክራት አረንጓዴ ፓርቲን እና ግራ ክንፍ ፓርቲን ይዞ የከተማ ከንቲባ ሶሻል ዲሞክራት ሆኖ ይመራል የሚል ግምት ነው ያለኝ። ከዚህ ውጭ አማራጭ የለውም። ምክንያቱም እስካሁን ድረስ ከክርስት ዲሞክራት ጋር የጥምር መንግስት መስርቶ ሶሻል ዲሞክራቶች ከተማ ሲያስተዳድሩ ቆይቶ ሁለቱ አሁን ግን የተሰጣቸው ድምፅ አይበቃም። እንደገና የነበረውን ሁኔታ ለመቀጠል ያ ማለት የህዝብን ቢታ እስከ ታየ ድረስ ደግሞ አቅጣጫቸውን ማስተካከል ስላለባቸው፣ እርግጠኛ ነኝ ሶሻል ዲሞክራቶች አረንጓዴ ፓርቲን እና ግራ ክንፍ ፓርቲ ይዘው የከተማዋን ማስተዳደር ይቀጥሉበታል። የሶሻል ዲሞክራቶችን የመንግስት ምስረታ ምርጫ ያጠበበው የበርሊኑ ምርጫ ውጤት በመጪው ዓመት በሚካሄደው የጀርመን ፌዴራል ሪፐብሊክ የምክር ቤት ምርጫ ላይ ተጽዕኖ ማሳደሩ እንደማይቀር ሳይታለም የተፈታ ጉዳይ ይመስላል። ዶክተር ለማ የበርሊኑ ምርጫ ውጤት የትላልቆቹን የጀርመን ፓርቲዎች ችግር ያሳያል ይላሉ። በዚህ ምርጫ ላይ እንደተጠበቀውም አማራጭ ፖለቲካ ለጀርመን የሚል አዲስ የተቋቋመ ፓርቲ አለ። ካለፉት ዓመታት ወዲህ እስካሁን ድረስ በተደረጉት ፌዴራል ስቴቶች ምርጫ ውስጥ ሁለት አሀዝ አስቆጥሮ ነው የመጣው። ይሄ ፓርቲ አሁንም በበርሊኑ ከዜሮ ወደ አስራ አራት ፐርሰንት ነው ያገኘው። አስደንጋጭ ነው ለፖለቲካው። ምክንያቱም ይሄ የተሻለ አማራጭ ፓርቲ የሚለው የሚከተላቸው አወዛጋቢ የሆኑ ፖለቲካዎች አሉ። በጣም ቀኝ ክንፍ፣ በጣም ርቆ የሚሄድ ነው። ትልልቆቹ ፓርቲዎች የህዝብ አመኔታ አጥተዋል አንኳር አንኳር ችግሮችን አልፈቱም ነው የሚሉት። የከተማ ፓርላማ ውስጥ የሚገቡ ፓርቲዎች ቁጥር በዝቷል። የነጻ ዲሞክራት ኤፍዲፒ ማለት ነጻ የሊበራል ፓርቲም ተመልሰው ገብቷል። የትንንሽ ፓርቲዎች የምርጫ ወንበር ማሸነፍ የፖለቲካ ቀውስ ምልክት ነው በአንድ በኩል ምክንያቱም ሀሳቦቹ ትልልቅ ወደ ሆኑ ጅረቶች ውስጥ አልተጠቃለሉም ማለት ነው። ህዝባዊ መሰረት አለን የሚሉ ፓርቲዎች መራጮችንና የህዝብ ፍላጎቶችን መርተው ህዝቡ ወደ እነሱ እንደ ማግኘት መሳብ አልቻሉም። የህዝብ አመለካከትና ፍላጎት ተበታትነዋል ማለት ነው። የትንንሽ ፓርቲዎች ብዛት በአጭሩ የፖለቲካ ቀውስን የሚያመለክት ነው፣ የሀሳብ መበታተንን የሚያመለክት ነው። በዚህ ጊዜ ውስጥ የሚያሸንፉት ደግሞ ብዙ ጊዜ ለአጭርም ጊዜ ቢሆን የህዝብ ትርታ ሰምተናል የሚሉ በአሁኑ ጊዜ የተሻለ አማራጭ ፖለቲካ ለጀርመን የሚለው በስደተኞች ዙሪያ ያለው ክሪቲካል አቋም ረድቶታል፣ ምርጫ አሸንፏል። በዚህ ምርጫ ዙሪያ የአገሪቷ መራይት ዶክተር አንገላ መርከልም ባለፈውም ጊዜ ለአሁኑ ምርጫ ውጤት መጥፎነት ተጠያቂ እኔ ነኝ በፓርቲ መሪነቴ እና በአገሪቷ መሪነቴ ኃላፊነቱን ወስዳለሁ ብለዋል። ከዚህ ቀደም ይቻላል የሚባል ከአሜሪካ የተወሰደ ይመስላል። ቬርሻፈንደስ ይቻላል የሚባለው ቃል እኛ ጀርመኖች ጥንቁቆች ነን፣ ያሰብነውን ነገር ከግብ እናደርሳለን ነው ያልኩት እንጂ ስደተኛውን ሁሉ እዚህ አምጥተን ችግሩን እንወጣለን ብዬ አይደለም። የኔን አረፍተ ነገር እየሰነጠቁ እየሰነጠቁ እንዲያርጎ ነው እንጂ በሚል በጣም የለሰለሰ ከዚህ ቀደም ከጠንካራ አቋማቸው በጣም የለሰለሰ ነገር ነው የሰማሁት የተናገሩት ቃል በሰጡት ጋዜጣዊ መግለጫ በምርጫው ዙሪያ ከበርሊኑ ምርጫ በፊት በሰሜን ጀርመኗ በሜክለንቡርግ ፎር ፖመን ፌዴራዊ ክፍለ ግዛት ከሁለት ሳምንት በፊት በተካሄደ ምርጫ የክርስቲያን ዴሞክራቶች ሕብረት ፓርቲ በአማራጭ ፖለቲካ ለጀርመን ፓርቲ ተሸንፎ ሶስተኛ ደረጃ ማግኘቱ አነጋግሮ ሳያበቃ አማራጭ ለጀርመን በበርሊኑ ምርጫ በአስረኛ የጀርመን ፌዴራል ግዛት ውስጥ መቀመጫ ማግኘቱ አሳስቧል። ዶክተር ለማ እንደሚሉት ፓርቲው በዚህ መልኩ እየተጠናከረ ከሄደ ከአንድ አመት በኋላ በሚካሄደው የጀርመን ፌዴራል ምክር ቤት ምርጫም ላይ የምክር ቤት መቀመጫዎችን የማግኘት እድሉ የሰፋ ሊሆን ይችላል። እናም ይላሉ ዶክተር ለማ ህዝባዊ መሰረት ያላቸው ትላልቆቹ ፓርቲዎች ከወዲሁ የማስተካከያ እርምጃዎችን መውሰድ ይገባቸዋል። እንግዲህ በአጠቃላይ ይሄ ምርጫ ለሚቀጥለው አመት ሀገር አቀፍ የሆነ ምርጫ ስላለ ህዳር ሁለት ሺህ አስራ ሰባት የሚያመላክተው ምንድን ነው? ትልልቅ ፓርቲዎች አንኳር የሆነ ሀገሪቱን ችግር ለመፍታት ችግር እንዳለባቸው ወይም ችግሩንም ቢያውቁት አፍረጥርጦ አውጥተው እርስ በርሳቸው የተሻለ መንገድ የተሻለ ሀሳብ ለማቅረብ ፓርቲዎቹ ዝግጁ ባለመሆናቸው ህዝቡ አሁን ፈንጠር ሲልባቸው፣ እርግጠኛ ነኝ ከአሁን በኋላ ሁለቱ ህዝባዊ መሰረት ያላቸው ፓርቲዎች ልዩነታቸው መታየት መቻል አለበት። በሀገሪቷ ፖለቲካ ውስጥ የሁለቱ ድንበር ተደበላልቋል። የፓርቲያቸው መርህ ህገ መንግስት መሰረት አድርጎ ነው፣ አይዲዮሎጂ ማለት ነው። ስለተደበላለቀ አሁን ጥቁርና ቀይ ነው የሚባለው። ሶሻል ዲሞክራት ቀይ፣ ጥቁር ደግሞ ክርስት ዲሞክራት ነው፣ ዩኒየን ነው። በሁለቱ መካከል ያለውን ልዩነት ህዝቡ ሊለይ አልቻለም። ስለዚህ በሚቀጥሉት በሚቀጥለው አንድ አመት ውስጥ አንደኛ፣ በሁለቱ መካከል ያለውን ልዩነት እናያለን። በሀገሪቱ ውስጥ በተካሄደው በዚህ በስደተኛ ዙሪያ ላይ የፖለቲካ ክርክር በደንብ ይኖራል። ለማንኛውም ለሚቀጥለው ዓመት ምርጫ የሚያሳየው የተሻለ አማራጭ ፖለቲካ ለጀርመን የሚለው ፓርቲ እያሰጋቸው ስለመጣ ሁለቱ ትልልቅ ፓርቲዎች ይህንም ፓርቲ የሚለውን ነገር በውይይት ህዝቡን አሳምነው መስመራቸውን ግልጽ አድርጎ ለእያንዳንዱ ተራ ሰው በሚገባው መንገድ ግልጽ አድርጎ አቅጣጫ ካላሳዙ በስተቀረ የአገሪቷን ፓርላማ ውስጥ ሁለት አሃዝ ይዞ የሚገባ ይመስለኛል፣ ይሄ ፓርቲ ማለት ነው። የጀርመን መራይተ መንግስት አንጌላ ሜርክል በሁለቱም ከተሞች ፓርቲያቸው ላገኘው አነስተኛ ውጤት ኃላፊነቱን እንደሚወስዱ ተናግረዋል። የበርሊኑ ምርጫ ውጤትና አንደምታው ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ ያበቃል። በዝግጅቱ ማብራሪያ በመስጠት እየተባበሩኝን ዶክተር ለማይ ፍራሸዋን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ መለሰነኝ። ደህና ቆዩን።